በዩናይትድ ስቴትስ ምክር ቤት ያለፉት ጥቂት ቀናት በተመራጩ ፕሬዝዳንት ዶናልድ ትራምፕ የሽግግር አካሄድ ላይ ትኩረት ባደረጉ እንቅስቃሴዎች እየተመሉ ሆነው አልፈዋል። በምርጫዎቹ ድል በድል ሆነው የተመለሱት ሪፐብሊካኑ አባላት የተመራጩን ፕሬዝዳንት የሽግግር አካሄድ ትክክለኛነት በመቆም ሲከራከሩ ቆይተዋል። ዲሞክራቶቹ በበኩላቸው ከገጠማቸው ታሪካዊ ሽንፈት በኋላ ወደፊት ምን ማድረግ እንደሚገባቸው አርቀው መመልከትም ጀምረዋል። የቪኦኤዋ ካትሪን ጂፕሰን ከዩናይትድ ስቴትስ ምክር ቤት ያጠናቀረችውን ዘገባ ቁንጅታ እየታቀርባለች። አዲስ ተመራጩ ምክትል ፕሬዚደንት ማይክ ፔንስ ቀድሞ በነበሩበት የዩናይትድ ስቴትስ ምክር ቤት እየተመላለሱ ጉብኝት እያደረጉ ናቸው። የቀድሞ የምክር ቤት አባል መጪውን ፕሬዚደንት ትራምፕንና በዚህ ሳምንት ወደ ስራቸው የተመለሱትን የሪፑብሊካኑን ፓርቲ የምክር ቤት አባላት የሚያገናኙ ቁልፍ ድልድይ ሊሆኑ ተስፋ ያደርጋሉ። በጣም እንተማመናለን። ለፕሬዚደንታዊ ምረቃው ግሩም የሆነ የአባላት ስብስብ ይዘን እንደምንደርስ በጣም እንተማመናለን። ከመምሪያውና ከመወሰኛው ምክር ቤት መሪዎች ጋር በህብረት እንሰራለን። ጦር ኃይላችንን እንገነባለን፣ ምጣኔ ሀብታችንን እናነቃቃለን፣ በጠቅላላው አሜሪካን እንደገና ታላቅ እናደርጋታለን። በድጋሚ የተመረጡት የተወካዮች ምክር ቤት አፈ ጉባኤ ፖል ራያን በበኩላቸው በግዙፉ የተወጠነው አጀንዳ ገና ጅምር ላይ መሆኑን ጠቁመዋል። የሽግግሩን ወቅት ገና መጀመራችን ነው ስለዚህ በሽግግሩ አፈጻጸም እቅድ ዙሪያ ከአዲሱ አስተዳደር ጋር መስራት መጀመራችን ነው ማለት ነው። ይሁን እንጂ የሽግግሩ የመጀመሪያ ሳምንት አካሄድ በውስጥ ሽኩቻ፣ በባልደረቦች መቀያየርና በትረምፕ ሽግግር ላይ በተነሱ ነቀፈታዎች ምክንያት ዝግ ብሎ ነው የቆየው። የመምሪያው ምክር ቤት የአናሳኑ ዲሞክራቶች መሪዋ ናንሲ ፐሎሲ ኔሚንግ ስቲቭ ባነን ተመራጩ ፕሬዝደንት ስቲቭ ባነንን ዋና የስትራቴጂ አማካሪያቸው አድርጎ ሾመዋል። ይህ በምርጫ ዘመቻው ወቅት ሲያቀነቅኑት በነበረው በጥላቻ የተሞላና ከፋፋይ ራዕይ ለመግፋት የቆረጡ ስለመሆናቸው በአሳሳቢ መንገድ ፍንጭ የሚሰጥ ነው። ሁለቱ ወገኖች ጋዜጠኞች ካሜራ ፊት ሲሆኑ በጋራ የሚያስማማቸውን ጉዳዮች እየዳሰሱ መሆናቸውን በብዛት ያወሱ እንጂ ናንሲ ፔሎሲ በኋላ ከተመራጩ ምክትል ፕሬዚደንት ማይክ ፔንስ ጋር በተወያዩበት ወቅት ይህንኑ ስጋታቸውን አጥብቀው እንዳሳሰቧቸው ነው የተጠቆመው። ባለፈው ሳምንት ከተመራጩ ፕሬዚደንት ጋር ያደረኩትን ውይይት ተከትሎ የመሰረተ ልማት ጉዳዮችን፣ የህጻናት እንክብካቤ ጉዳዮችን በተመለከተ እንዴት ተባብረን መስራት እንደምችል በግልጽ ተነጋግረናል። ይሁን እንጂ የምክር ቤት አናሳኖች ዲሞክራቶች መሪዋ ፔሎሲ ራሳቸው በአመራራቸው ላይ ፈተና ተደቅኖባቸዋል፤ ፓርቲው መራጮችን በይበልጥ ለመድረስ የሚያስችሉ አዳዲስ መንገዶችን መዳሰስ ጀምሯልና። በካፒቶል ህንጻ ውስጥ ተመራጩ ምክትል ፕሬዚደንት ካሁኖቹ የዲሞክራቲክ ፓርቲው መሪዎች ጋር ሲወያዩ ደጁ ላይ ደግሞ ብዙዎች የፓርቲው የወደፊት ተስፋ አድርገው የሚያያቸው የቨርመንቱ ሴነተር በርኒ ሳንደርስ ወደፊት ምን መደረግ እንዳለበት ደጋፊዎቻቸውን ሲያነጋግሩ ነበርና ዶናልድ ትራምፕ ያሸነፉት በብዙ ምክንያቶች ነው። ይሁንና በእኔ አስተያየት ለድል ያበቃቸው አንዱ ምክንያት ዲሞክራቲክ ፓርቲው ራሱን ማስተካከል አለመቻሉ ነው። በርኒ ሳንደርስ የሰራተኛውን መደብ መራጮች መሳብ ይችላሉ ብለው ደጋፊዎቻቸው ተስፋ ጥለውባቸዋል። በአሁኑ ምርጫ ዶናልድ ትረምፕን የመረጡ የሰራተኛው መደብ አባላት ከአራት ዓመታት በኋላ ለተሻለው ፓርቲ እጩ ድምጻቸውን እንዲሰጡ ማስተባበር እንችላለን ብለው ይተማመናሉ። በዚህ ሁኔታ ኮንግረሱ ከመልሶች ይልቅ በእንጥልጥል ያሉ በርካታ ጥያቄዎችን ይዞ ለአንድ ሳምንት እረፍት ይዘጋል። ዲሞክራቶች አዲስ አመራራቸውን ፍለጋ፣ ሪፑብሊካኖች ደግሞ የትረምፕ አስተዳደርን ሽግግር ሁኔታ እየጠበቁ ይቆያሉ።